የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ሐምሌ 30 2016 ዓ ም ስርጭታችን ጀመረ። ላለፉት ሶስት ቀናት በመንግሥትና በፋኖ ታጣቂዎች መካከል ግጭት የተቀሰቀሰባት የደብረ ታቦር ከተማ ወደ መረጋጋት መመለሷ ተገለጸ። ማስቀጠል ከትናንትና ይሻላል። ኦልሬዲ ባሶች ሰርቪሶችም እየገቡ ነው። ከዩኒቨርሲቲ ነው ያለሁት። ሰርቪሶች ግን ሄደው ሌክቸሮችን ምናምን ምናምን የምትዋለኝ አስፋልቱ አካባቢ መኪና እንቅስቃሴ አለ። ይሄዳል፣ ይመጣል፣ መኪና አለ። ኖርማል ነው። ወደ ነበረበት መጥቷል። እንቅስቃሴ ኖርማል ነው። ትራንስፖርትም አለ። ሰላም ነው። ትናንትና ታዲያ እንቅስቃሴ ወደ ነበረበት መጥቷል። ከከተማዋ ነዋሪዎች መካከል የተወሰኑትን ነው ቅንጭ በን ያሰማናችሁ። ዝርዝሩ ጉዳይ በምሽቱ ይደመጣል። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችንም ይዘናል። ጤና ይስጥልኝ፣ እንደምናምሽታችኋል፣ እንደምንውላችኋል። ሳስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። በቅንብሩ እስከ ምሽቱ አራት ሰዓት ድረስ አብራኝ የምትቆየው ብርሃን ኃይሉ ናት። ዋና አዘጋጃችን ጽዮን ግርማ ናት። እናንተም አብራችሁን እስከ ዝግጅታችን ማብቂያ ድረስ እንድትቆዩ አስቀድመን እንጋብዛለን። ቀዳሚው ያጫጭር የዓለም ዜናዎች መሰናዶ ነው። አስማማው ይጠብቃችኋል። ጤና ስትልና አድማጮቻችን፣ እንደምን አመሽታችኋል። የሰዓቱን ዜናዎች የማሰማችሁ አስማማየ ነው ነኝ። ወደ መጀመሪያው ዜና ሳልፍ የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሀሪስ የሚኒሶታ አገረ ገዢ ቲም ወልዝን እጩ ምክትል ፕሬዚዳንታቸው እንዲሆኑ መረጡ። ምክትል ፕሬዚዳንት ሀሪስ ቲም ወልዝን መምረጣቸውን ዛሬ ማክሰኞ ይፋ ያደረጉት በፔንሲልቫኒያ ግዛት ፊላደልፊያ ከተማ ነው። ደረጀ ደስታ በዚህ ጉዳይ ዝርዝሩን ይዟል። የዲሞክራቲክ ፓርቲ የ2024 ፕሬዝደንታዊ እጩ የሆኑት የዩናይትድ ስቴትስ ምክትል ፕሬዝደንት ካማል ሀሪስ የሚኒሶታ አገረ ገዢ ቲም ወልዝን እጩ ምክትል ፕሬዝደንታቸው እንዲሆኑ መርጠዋቸዋል። ምክትል ፕሬዚደንት ሀሪስ ቲሞልዝን መምረጣቸውን ዛሬ ማክሰኞ ይፋ ያደረጉት በፔንስልቬንያው ግዛት ፊላዴልፊያ ከተማ ከሚካሄደው የዲሞክራቲክ ፓርቲ እጩ ተፎካካሪዎች የምርጫ ዘመቻ አስቀድሞ ነው። ሀሪስ ለደጋፊዎቻቸው በቴሌፎን የጽሑፍ መልእክት ባስተላለፉት ቃል የሚኒሶታ አገረ ገዢ ቲሞልዝ በምክትል ፕሬዚደንታዊ እጩነት አብረውኝ በፕሬዚደንታዊ ምርጫ ዘመቻው እንዲወዳደሩ መወሰኔን ሳስታውቅ በደስታ ነው ብለዋል። ሀሪስ አስከትለውም ቲም ለሚኒሶታ ቤተሰቦች በመስራት ታላላቅ ክንዋኔዎችን ያስመዘገቡ በትግል የተፈተኑ መሪ ናቸው ብለው ወደ ምርጫ ዘመቻችን እንዲሁም ወደ ምክትል ፕሬዝደንት ጽሕፈት ቤት ይህንኑ በመርህ ላይ የተመሰረተ አመራር ይዘው እንዲመጡ አውቃለሁ ብለዋል። ተራማጅ የሆኑት የ60 ዓመቱ ወልዝ ከሚኒሶታ ገዢነታቸው አስቀድሞ የምክር ቤት አባል፣ የዩናይትድ ስቴትስ ጦር ብሔራዊ ጥበቃ የቀድሞ አባልና መምህር ሆነው አገልግለዋል። ዶናልድ ትራምፕ ጄዲ ቫንስን እጩ ምክትል ፕሬዚዳንታቸው አድርገው በቅርቡ በተካሄደው በሪፐብሊካን ፓርቲ ጉባኤ ላይ መሰየማቸው ይታወሳል። የናይጄሪያ ፖሊሶች የሩሲያን ባንዲራዎች ያነገቡ ከዘጠና የሚበልጡ ተቋሚ ሰልፈኞችን ማሰራቸውን ዛሬ አስታውቀዋል። እጅግ ከባድ የኢኮኖሚ ቀውስ ላይ በምትገኘው ናይጄሪያ በሳለፍነው ሳምንት በሺዎች የተቆጠሩ ሰዎች ሰልፍ ወጥተው በመንግስቱ ፖሊሲዎች እና በኑሮ ውድነት ላይ ተቋሟቸውን አሰምተዋል። በአብዛኞቹ የአገሪቱ አካባቢዎች ከጸጥታ ኃይሎች ጋር የተደረገውን ቅጭት ተከትሎም እንቅስቃሴው በረድ ያለስ ቢሆንም ካዱናና ካኖን ጨምሮ በሰሜን ናይጄሪያ ግዛቶች ውስጥ ግን በመቶዎች የሚቆጠሩ ሰዎች ትላንት ሰኞ የተቃውሞ ሰልፍ አድርገዋል። አንዳንዶቹ ሰልፈኞች የሩሲያን ባንዲራ አንግበው በፈረንሳይ የዜና ወኪል ዘጋቢና በሌሎች አይን ማኞች የታዩ ሲሆን የሩሲያ ኤምባሲ ግን በድረገጹ ባወጣው መግለጫ በጉዳዩ ላይ እጃችን የለበትም ብሏል። ሰሜን ናይጄሪያ ከሳህል ግዛቶች አጎራባቶች ጋር ጠንካራ የባህል የሃይማኖትና፣ የማህበራዊ እንዲሁም የኢኮኖሚያዊ ትስስር አላት። በተከታታይ መፈንቅለ መንግስት በተካሄዱባቸው የናይጄሪያ ጎረቤቶች ሀገራት ያሉት ወታደራዊ መሪዎች በምዕራባውያን የሀገሮቻቸው አጋሮች ላይ ፊታቸውን በማዞራቸው ከሩሲያ ጋር ሽርክናቸውን በማጠናከር ላይ ይገኛሉ። በናይጀሪያ የተቃውሞ ሰልፍ በተጀመረበት ባለፈው ሐሙስ የጸጥታ ኃይሎች ቢያንስ 13 ሰዎች እንደገደሉ ለሰብአዊ መብት ተሟጋቾች አምኒስቲ ኢንተርናሽናል አመላክቷል። ሰባት ሰዎች ሙተዋል ያለው ፖሊስ በበኩሉ በግድያው የለንበትም ሲልም አስተባብሏል። አድማጮቻችን የዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የእስራኤል ኃይሎች ዛሬ ማክሰኞ ደቡባዊ ሊባኖስ ውስጥ የአየር ጥቃት አድርሰው አራት ሰዎች መግደሏን የሊባኖስ የጤና ባለሥልጣናት ተናግረዋል። የእስራኤል የጦር ኃይል ናባቴ የተባለው አካባቢ ላይ ያደረሰው ጥቃት የሂዝቦላ ታጣቂዎችን ኢላማ ያደረገ መሆኑን የተናገረ ሲሆን ሂዝቦላ በበኩሉ እስራኤል ላይ ያነጣጠረ የድሮን ጥቃት አድርሰናል ሲል አስታውቋል። ጋዛ ሰርጽ ላይ በእስራኤልና በሀማስ መካከል የሚካሄደውን ጦርነት ተከትሎ በሁለቱ ወገኖች መካከል ድንበር ተሻጋሪ ግጭቶች እየተባባሱ ሄደ ሲሆን ዓለም አቀፉ ማህበረሰብም በአካባቢው እንዳይስፋፋ ለመከላከል ጥረት እያደረገ ይገኛል። ባለፈው ሳምንት እስራኤል ቤሩት ውስጥ የሄዝቦላ ታጣቂዎች አዛዡን መግደሏንና የሐማስ የፖለቲካ መሪ ቴራኖስ መገደላቸውን ተከትሎ ስጋቱ እየተባባሰ ሂዷል። ኢራንና ሐማስ እስራኤልን የሐማሱን መሪ በመግደል ወንጅሏታል። ይህ በእንዲህ እንዳለ ደቡብ ኮሪያ ዜጎቿ በአስቸኳይ ከሊባኖስና ከእስራኤል እንዲወጡ የጉዞ ማስጠንቀቂያ ካወጡ አገሮች ጋር ዛሬ ተቀላቅላለች። ዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተንና የእስራኤል የመከላከያ ሚኒስትር ዮአብ ጋላንት ትላንት ሰኞ ያለውን ሁኔታ በተመለከተ የተነጋገሩ ሲሆን ኦስተን ዩናይትድ ስቴትስ ከኢራንና ሂዝቦላ ከመሳሰሉ ተባባሪዎቿ ጥቃት ለተጋረጠባት ለእስራኤል ጸጥታ፣ ያላትን የማያወላወል አቋም ቁርጠኛ ድጋፍ እንዳረጋገጡላቸው ከፔንታጎን የወጣው መግለጫ አመልክቷል። ትላንት ሰኞ የኢራን ተባባሪ ታጣቂ ቡድን ምዕራባዊ ኢራቅ ውስጥ በዩናይትድ ስቴትስ ኃይሎች ላይ ያደረሰውን ጥቃት ኢራን የአካባቢውን ጸጥታ በአደገኛ ደረጃ ለማደፍረስ መነሳቷን የሚያሳይ እንደሆነ ሚኒስትሮች እንደተስማሙበት የዩናይትድ ስቴትስ የመከላከያ ሚኒስቴር ቃል አቀባይ አመልክተዋል። በጥቃቱ በርካታ የዩናይትድ ስቴትስ ወታደራዊ አባላት መቁሰላቸውን አንድ የዩናይትድ ስቴትስ የመከላከያ ሚኒስትር ባለሥልጣን ለቪኦኤ ገልጸዋል። የባንግላዴሽ ተቃዋሚዎች የኖቤል ሰላም ተሸላሚ መሀመድ የኑስ ሀገሪቱ እንዲመሩ እንደሚፈልጉ ተናገሩም። ለበርካታ ዓመታት የባንግላዴሽ ጠቅላይ ሚኒስትር የነበሩት ሼክ ሐሲናን ከሥልጣን ያስወገዱ የተማሪዎች ተቃውሞ አደራጆች የኖቤል ሰላም ተሸላሚው መሀመድ የኑስ የአገሪቱ የሽግግር መሪ እንዲሆኑ እንደሚፈልጉ አስታውቀዋል። ሼክ ሐሲናን ትላንት ሰኞ ስልጣናቸውን የለቀቁ ሲሆን የአገሪቱ ፕሬዚዳንትና የጦር ኃይሎች አዛዥ በአፋጣኝ ጊዜያዊ መንግስት እንደሚቋቋም ተናግረዋል። የተማሪዎቹ ተቃውሞ አደራጅ ናሂድ እስላም ዛሬ ማክሰኞ በማህበራዊ መገናኛ ባወጣው ጽሁፍ የተቃውሞ መሪዎች የኑስን አነጋግሯቸዋል፣ አመራሩን ለመረከም ዝግጁ መሆናቸውን ገልጸውልናል ብሏል። በመጨረሻም ሃሪኬን ዴቢ በደቡብ ምስራቃዊ የአሜሪካ ግዛቶች ከባድ አደጋ ጋርጿል። በደቡብ ምስራቃዊ የአሜሪካ ግዛቶች ለህይወት አስጊ ሁኔታ በፈጠረው ከባድ ዝናባማ ማዕበል ወይም ሃሪኬን ዴቪ ምክንያት ፍሎሪዳ፣ ጆርጂያና ደቡብ ካሮላይና አስቸኳይ ጊዜ ታውጇል። ዴቪ ሰሜናዊ ፍሎሪዳ ውስጥ ትላንት ሰኞ ጋብ ቢልም አደገኛነቱ እየቀጠለ ሲሆን ቢያንስ አራት ሰዎች እንደተገደሉም ተዘግቧል። ብሔራዊ የሃሪኬን ክትትል ማዕከል ትላንት ሰኞ ከቀትር በኋላ ባወጣው ማስጠንቀቂያ ነዋሪዎች ራሳቸውና ንብረታቸውን ከፍተው እያየለ ከሚሄደው ጎርፍ እንዲጠብቁ አሳስቧል። የፍሎሪዳ አገረገዥ ሮንዶ ሳንተስ 300 የብሔራዊ ጦር ተጠባባቂ ኃይሎችን ለእርዳታ ስራ እንቀሳቅሰዋል። የአየር ሁኔታ ትንበያ ባለሙያዎች ከባድ ዝናባ በማዕበል ፍሎሪዳና ሌሎችም የደቡብ ምስራቅ ዩናይትድ ስቴትስ ግዛቶች ላይ እጅግ አውዳሚ ጎርፍ እንደሚያስከትልም አስጠንቅቀዋል። አድማጮቻችን ከዓለም የሰባሰቡ የሰዓቱ ዜናዎች እነዚህ ነበሩ። ለቀሪ ፕሮግራሞች ወደ አብታሙል መልሳችሁ Thank አስማማው አየነውን ለቀደሙት ዜናዎች አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የማክሰኞ ስርጭታችን ነው እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሐሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሁፍ መልእክት ለመተው ለምትሹ ሌላ አማራጭ አለን። 2022059942 2059 የዋትሳፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አበይት ዘገባ እንሻገር። ባለፉት ሶስት ቀናት በመንግሥትና በፋኖ ታጣቂዎች መካከል ግጭት ተቀስቅሶባት የነበረችው የደቡብ ጎንደር ዞን ዋና ከተማ ደብረታቦር ዛሬ ወደ አንጻራዊ መረጋጋት መመለሷን ነዋሪዎችና የአካባቢው አስተዳደር ገልጸዋል። በግጭቱ ተዘግተው የቆዩ የንግድ ተቋማትና የመንግሥት መሥሪያ ቤቶችም መከፈታቸውን ነዋሪዎች ለአሜሪካ ድምፅ ተናግረዋል። በከተማዋ ግጭት እንደነበረ ትናንት ሰኞው በፌስቡክ የማኅበራዊ ትስስር ገጹ በወጦ መግለጫ ያረጋገጠው የደብረ ታቦር ከተማ አስተዳደር በተሳሳተ መንገድ ለተሰለፉ ሲል የጠራቸው አካላት ወደ ሰላማዊ መንገድ እንዲመለሱ ጥሪ አቅርበዋል። የዚህም ጉዳይ ዝርዝር አስቴር ምስጋናው ይዛለች። በአማራ ክልል በደቡብ ጎንደር ዞን ደብረ ታቦር ከተማ ባለፈው ሳምንት ቅዳሜ ሐምሌ 27 ቀን 2016 ዓ ም በመንግስት ኃይሎች እና በፋኖ ቡድን ታጣቂዎች መካከል ተቀስቅሶ እንደነበር በተገለጸው ግጭት ምክንያት ዝግ ሆነው የቆዩ የመንግስት መስሪያ ቤቶች እና የንግድ ተቋማት ዛሬ ማክሰኞ ወደ ስራ መመለሳቸውን ለደህንነታቸው በመስጋት ስማቸውን በይፋ እንዳንጠቅስ የጠየቁን አንድ ነዋሪ ለአሜሪካ ድምፅ አረጋግጠዋል። ሰርቪሶችም እየገቡ ነው። ዩኒቨርሲቲ ያለሁት ግን ሄደው ሌክቸሮች ምናምና የምትባለ አስፋልቱ አካባቢ መኪና እንቅስቃሴ አለ። ይሄዳል ይመጣል መኪና። ትናንትና ከሰዓት አካባቢ አስራ አንድ ሰዓት አስር አካባቢ አስር ሰዓት አካባቢ ተኩስ ነው። አሁን ተኩስ የለም። መኪና ይሄዳል ይታይኛል። በተመሳሳይ ምክንያት ስማቸውን እንዳንጠቅስ የጠየቁን ሌላ ግለሰብም የዞኑ ዋና ከተማ የሆነችው ደብረታቦር ባለፉት ሶስት ቀናት ነበራት ያሉትን ድባብ እንዲህ ገልጸውታል። የደብረ ታወር ከተማ ያው ሰላማዊ እንቅስቃሴ ተጀምሯል። ሚሆነ ነጋዴ ነው ቅዳሜና ወደ ዝግ ነበረ ያ ትላንትና ተወሰኑ ሱቆች ተከፍተዋል። ዛሬ ደግሞ ሙሉ በሙሉ እንቅስቃሴ ተጀምሯል። ቅዳሜ ጠዋት ላይ አካባቢ አንድ ሰዓት ተኩል አካባቢ ላይ በዚህ በደብረ ታወር ከተማ አቦ የሚባል አካባቢ ላይ ነው የባንድ ታጣቂዎች የገቡ በአራት ሰዓት ለአምስት ሰዓት ያህል ቆይቷል። ተፋድ መሳሪያም ነበረ እነሱም ገብተው ፖሊስ ጣቢያም ያለ አጣጥለዋል ያለው ነገር ዛሬ ኖርማል ነው። ወደ ነበረበት መጥቷል። ዛሬ እንቅስቃሴ ኖርማል ነው። ትራንስፖርትም አለ፣ ባጃጆችም ሁሉ ባንኮችም ተጠቅተዋል። ሰላም ነው። ትላንትናና ዛሬ እንቅስቃሴ ወደ ነበረበት መስ በጉዳዩ ላይ ለማነጋገር የደወልንላቸው የደብረ ታቦር ከተማ ከንቲባ አቶ ደሴ መኮንን ስልኩን አንስተው ምላሽ ለመስጠት ፍቃደኛ ሳይሆኑ ቀርተዋል። የደብረ ታቦር ከተማ አስተዳደር ኮሚኒኬሽን ጽሕፈት ቤት ትናንት ሰኞ በፌስቡክ ማህበራዊ ትስስር ገጹ ላይ ባወጣው መግለጫ በከተማዋ ውስጥና በዙሪያው ሰሞኑን ግጭት ተቀስቅሶ እንደነበር አረጋግጦ አሁን ወደ ቀደመ ሰላሟ መመለሱን አመልክቷል። የከተማ አስተዳደሩ አያይዞም በተሳሳተ መንገድ ለተሰለፉ ሲል የጠራቸው አካላት ወደ ቀዳማዊ መንገድ እንዲመጡም በመግለጫው ጥሪ አቅርቧል። ስሜ ቢጠቀስ ጉዳት ሊደርስብኝ ይችላል በማለት ስሙን እንዳንጠቅስ የጠየቀን የደብረ ታቦር ከተማ ነዋሪ ባለፈው ሳምንት ቅዳሜ በተቀሰቀሰው ግጭት ሲቪል ሰዎች መጎዳታቸውን ለአሜሪካ ድምጽ ተናግሯል። ጉዳት ደርሷል። ወደ አምስት ሰዎች ነው ያው በዛ አካባቢ የምናውቃቸው ናቸው። ዝሮ ዝሮ ያው በስም መጥቀስ ባልችልም የተኩስ ልውውጥ ነበረ። በተኩስ ልውውጥ መካከል ያው ብዙ ጊዜ ጉዳት የሚያደርሱ በንጹሃን ላይ ነው የሚደርሰው። በከተማው በነበረው ግጭት ባልታወቁ ሰዎች ላይ ደረሰ የተባለውን የጉዳት መጠን ለማወቅ ለደብረታቦር ስፔሻላይዝድ ሆስፒታል ስራ አስኪያጅ አቶ ደንበሩ ባይለየኝ እና በኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ ስራ አስኪያጅ አቶ አለባቸው ብርሃኑ የእጅ ስልክ ላይ ብንደውልም ባለመነሳቱ ምላሻቸውን ማካተት ማግኘት አልቻልንም። በመንግስትና በፋኖ ቡድን ታጣቂዎች መካከል የተቀሰቀሰው ግጭት አንድ ዓመት ባስቆጠረበት በአማራ ክልል ላይ ለአስር ወራት ተደንግጎ የቆየው የአስቸኳይ ጊዜ አዋጅ ከተገባደደ በኋላ በደቡብ ጎንደር ዞን ዋና ከተማ ውጊያ ሲካሄድ ያሁኑ የመጀመሪያው ነው። ለአሜሪካ ድምጽ አስቴር ምስጋ ነው። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕሰ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ወደ ቀጣዩ ዘገባ ስንሻገር ትናንት ሰኞ 11 ሰዎች በመሬት መንሸራተት አደጋ ከሞቱባት የወላይታ ዞን ካው ኮይሻ ወረዳ ጤጳ ቀበሌ ተጨማሪ ጉዳትን ለመከላከል 53 አባወራዎች ከቀያቸው እንዲወጡ መደረጉን የዞኑ የአደጋ ስጋት ስራ አመራር ጽፈት ቤት አስታውቋል። ከአደጋው ክስተት ሶስት ቀናት በፊት መሬቱ ተሰንጥቆ እንደነበር ያወሱት የተጎጂ ቤተሰቦችና ነዋሪዎች ከቀያቸው ተፈናቅለው በትምህርት ቤት ውስጥ መጠለላቸውን ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴውስ ቀጣዩ ልኳል። በደቡብ ኢትዮጵያ ክልል ወላይታ ዞን ካዎ ኮሻ ወረዳ ጤፓ ቅብሌ ትናንት ሰኞ ሐምሌ 29 ቀን 2016 ዓ ም ማለዳም ለሰዓታት ከባድ ዝናብ መዝረሙን ተከትሎ በተከሰተው የመሬት መንሸራተት አደጋ ከሞቱት ነዋሪዎች መካከል ይታቸው እንደምትገኝበት በስልክ ለአሜሪካ ድምፅ ተናገሩት አቶ ሳሙኤል ደርሳም አደጋው ከመከሰቱ ከሶስት ቀናት በፊት መሬቱ ተሰንጥቆ እንደነበር አስታውሰዋል። መሬቱ ትንሽ ከሶስት ቀን በፊት ተሰንጥቆ ነበረ። ተሰንጥቆ መሬት ሰውየው አይቶት አይ ማውጫ መግቢያ የለም፣ የሚሄድበት ቦታ የለም። ይቀመጣሉ ብሎ ተቀመጠ። ተቀምጦ እያለ ትናንት በኛው ወደ ጠዋት ሁለት ሰዓት አካባቢ ዝናብ መጣል ጀመር። ተጀምሮ ቀስ ቀስ እያለ እየዘነበ ትንሽ ከላይ ጎርፍ እየመጣ ነበረ። ጎርፍ እየመጣ እያለ ሰውየው ቁፋሮ መቆፍሪያ ይዞ ወጥቶ ጎርፍ ከላይ ወደ ሌላ ወንዝ በኩል አቋርጦ እንትን እያለ ነበረ። ቦታውን ሰቶት ነበረ። ከዛ አልፎ ከሌላ ጋር ከላይ ተሰንጥቆ የመጣ እንዲዶ ከነ ቤቱን ከነ ልጆቹን ከነ ባለቤት ከነ ራሱ ሞተት። አቶ ሳሙኤል እህታቸውና የእህታቸውን ባል እንዲሁም አንድ ልጃቸውን ጨምሮ የተወሰኑ ሟቾችን አስክሬን አግኝተው መቅበራቸውና የተቀሩትን በመፈለግ ላይ መሆናቸውን አመልክተዋል። በሞት እያሉት አሉ የሞቱት ሬሳው አልተገኘም። እስካሁን እየተፈለገ የተቆፈረ ነው። የውላይታ ዞን የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ዳዊት ደሳለኝ ባለፈው ሳምንት ቅዳሜ ሐምሌ 27 ቀን 2016 ዓ ምት ና ትላንት ሰኞ ሐምሌ 29 ቀን 2016 ዓ ምት በካወ ኮይሻ ወረዳ ጤፓ ቀበሌ በተከሰተ የመሬት መንሸራት አደጋ 11 ሰዎች መሞታቸውን አስታውቀዋል። በቅዳሜው አደጋ አንድ ሰው ሲሞት ሌሎች አስር ነዋሪዎች ደግሞ ትናንት ሰኞ ከማለዳ አንስቶ እስከ አምስት ሰዓት ድረስ የጣለውን ከባድ ዝናብ ተከትሎ በተከሰተው ናዳ መሞታቸውን ኃላፊው አስረድተዋል። አራት ቤት ሙሉ በሙሉ በዚህ ናዳ የጠፋበት ሁኔታ አለ። በቤት ውስጥ የተገኙ ሰዎች በወቅቱ ዝናብ ሲዘንብ ቤት ውስጥ የተጠለሉ አባላት እዛ ውስጥ ያሉት ሁሉም በቁጥር አስራ አንድ የሚሆኑ ሰዎች በዚህ ናዳ ነፍሳቸውን ወይም ህይወታቸውን ያጡት በካው ኮሻ ወረዳ ጤፓ ቀበሌን በሶስት ቀናት ውስጥ ሁለት ናዳዎች መከሰታቸው ሳያባራ ከሚጥለው ዝናብ ጋር ተዳምሮም ሌላ ናዳ ሊከሰት እንደሚችል ያመለክታል ያሉት አቶ ዳዊትም ተጨማሪ ሰብአዊ ጉዳትን ለመከላከል መንግስት 53 አባወራዎችን አደጋው ከተከሰተበት ስፍራም ማውጣቱን አስታውቀዋል። ከአደጋ በኋላ ነው። ከአምሳ ሰባቱ አራቱ ቤት ሲጠፋ ሙሉ በሙሉ ከዛ ወጥቶ በሌላ ቦታ እኛ ባዘጋጀ ነው በትምህርት ቤት በቤተክርስቲያን ለእንደ አርሶ አደር ማሰልጠኛ ተቋም ብለን ያዘጋጀነው በጤና ሴላ ቤት ባዶ የሆኑ የመንግስት ተቋማት እና ለአደጋ ያልተጋለጡ አካባቢዎችን ለይተን ያ ማስቀመጥ ነው። የገቡ አሉ፣ ግን ከዛ በፊትም ነግረን የሰሙት ሰዎች ከዚህ አደጋ ተርፈዋል። ወይዘሮ ሀዲስ ዘውደ የተባሉ ሌላ የቀበሌው ነዋሪም እርሳቸው የሚያውቋቸው ሰባት ሰዎች ከመንደራቸው ሞታቸውን ተናግረው አደጋው አስደንጋጭ መሆኑን ገልጸዋል። አሁን ከመኖሪያቸው ተፈናቅለው በትምህርት ቤት ውስጥ ተጠልለው እንደሚገኙም አመልክተዋል። ነው። ሰባት ሰው ሞቷል። አምስት ወጥቷል። ሁለት ጠፋ። አሁን ህዝባው ያው ሜዳ ላይ ናቸው። ው ሜዳ ህዝብ ሁሉ ያለውም ያለው ህዝብ ያው አለ የምለው ተስፋ የለም። ሁኔታው በጣም ከብዷል። የዞኑ የአደጋ ስጋት ስራ አመራር ጽሕፈት ቤት ኃላፊው በአደጋው ሞተዋል ካሏቸው አስራ አንድ ሰዎች ውስጥ የአምስት ሰዎች አስክሬን መገኘቱና የስድስት ሰዎች አስክሬን ደግሞ ገና እየተፈለገ እንደሆነ ተናግረዋል። ስድስት አስክሬን በተደራጀ ኃይል ፍለጋ ላይ ላይ እንዳለን ነው የምነግር። በወላይታ ዞን በኪንዶ ኮይሻ ወረዳ ማናራ ቀበሌም በተመሳሳይ አደጋ የአንድ ሰው ህይወት ማለፉን ያስታወቁት ኃላፊው በዞኑ ለመሬት መንሸራተት አደጋ ተጋላጭ የሆኑ ወይም የአደጋው ስጋት ያጠለባቸው ሰባት ወረዳዎች መለየታቸውን ገልጿል። በመሆኑም በጥቂት ቀናት ውስጥ በወላይታ ዞን ሁለት ወረዳዎች አስራ ሁለት ሰዎች በመሬት መንሸት አደጋ መሞታቸው ታውቋል። በአደጋው የሟቾች ቁጥር ሊጨምር እንደሚችል የሚነሳውን ስጋት የተሳሳተ ያሉት የወላይታ ዞን የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊው ከቤታቸው ለተፈናቀሉ ወገኖች የአስቸኳይ ጊዜም ድጋፍ ማድረግ መጀመሩን ገልጿል። በደቡባዊ የኢትዮጵያ አካባቢዎች በመቶዎች የሚቆጠሩ ሰዎች ህይወት ያለፈበትን የገዘ ጎፋ ወረዳን ጨምሮም በሲዳማ ክልል እንዲሁም በሸካ በካፋ እና በወላይታ ዞኖች ከአምስት አላነሱ ተከታታይ የመሬት መንሸት አደጋዎችን ተመዝግቧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም። ዮናታንን እናመሰግናለን። ወደ ቀጣዩ ዘገባ ስንሻገር በምዕራብ ጎንደር ዞን ከመጠለያ ወጥተው መኖሪያቸውን በመንገድ ዳር ባደረጉት የሱዳን ስደተኞች ላይ ባለፈው ቅዳሜ በተፈጸመ ጥቃት አራት ሰዎች መቁሰላቸውን የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህጻሩ ዩኒሲር ለአሜሪካ ድምፅ ገልጿል። በተፈጸመው ጥቃት ማዘኑን የገለጸው ተቋሙ በጥቃቱ የቆሰሉት አራት ሰዎች በጎንደር ሆስፒታል የሕክምና እርዳታ እንዲያገኙ መደረጉን አስታውቋል። ስደተኞች የሚገኙበት የመተማ ወረዳ አስተዳደር በበኩሉ ከመጠለያዎች ወጥተው በመንገድ ዳር እየኖሩ ያሉት ስደተኞች ወደ ተዘጋጀላቸው አዲስ የአፍጥጥ ካምፕ እንዲገቡ እያወያየ ናቸው ነው ብለዋል። ካልሆነ ግን የፌዴራሉ መንግስት እንዲያነሳቸው ሪፖርት እናደርጋለን ሲሉም አክለዋል። ገብረ ሚካኤል ገብረ መድን የጉዳዩን ዝርዝር ይነግርናል። በአማራ ክልል ምዕራብ ጎንደር ዞን ከሚገኙት የአውላላና ኮመር መጠለያዎች ወጥተው መኖሪያቸውን በመንገድ ዳር ባደረጉት የሱዳን ስደተኞች ላይ ባለፈው ሳምንት ቅዳሜ ሐምሌ 27 ቀን 2016 ዓ.ም ም ምሽት ላይ ታጣቂዎች ፈጸሙት በተባለ ጥቃት ሰዎች መቁሰላቸውን ከስደተኞቹ አንዱ የሆነው አብዱል ሰመድ ናስር ለአሜሪካ ድምፅ በስልክ ገልጿል። ከምሽቱ አንድ ሰዓት ላይ ማንነታቸው የማይታወቁ ታጣቂዎች ተኩስ ከፍተው አካባቢውን ማጥቃት ጀመሩ። በጥቃቱ ሰዎች ቆስለዋል። በማግስቱ በባጃጆች ጭነን አጠገባችን ወዳለው የገንደውሃ ሆስፒታል ወሰድ ናቸው። ከዛም ለተሻለ ሕክምና ወደ ጎንደር ተወስደዋል። አሁን በአስቀያሚ ሁኔታ ውስጥ ነው ያለነው። ሌላው ሱዳናዊ ስደተኛ አደም ያጎብ በበኩሉ በቅዳሜ ዕለቱ ጥቃት ንብረቶቻችንንም ተዘርፈናል ብለዋል። በጥቃቱ ወቅት ታጣቂዎቹ ዋጋ ያወጣሉ ያሏቸውን ንብረቶቻችንን ወስደውብናል። እያንዳንዱን የመጠለያ ድንኳን እያጠቁ ያለንን ሁሉ ወስደውብናል። ለምሳሌ እኔ ንብረት ከተወሰደባቸው ስደተኞች አንዱ ነኝ። ልብሴን፣ የሞባይል ስልኬንና ቤተሰቦቼ የላኩልኝን ገንዘብ ወስደውብኛል። ቀድመው የነቁ የተወሰኑ ስደተኞች ግን የሞባይል ስልኮቻቸውንና ገንዘባቸውን በመደበቃቸው ከመዘረፍ ድነዋል። የታጣቂዎቹ አገባብ ግን ድንገተኛ ስለነበረ አብዛኛው ስደተኛ ንብረቱ ተወስዶበታል። ስለ ጉዳዩ በአሜሪካ ድምፅ የተጠየቀው የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በምሕፃሩ ዩኤንኤችሲአር በኢሜይል በሰጠው ምላሽ ከመጠለያዎች ወጥተው በአውላላ መንገድ ዳር እየኖሩ ባሉት ስደተኞች ላይ ታጣቂዎች ፈጸሙት ባለው ጥቃት አራት ሰዎች መቁሰላቸውን ገልጾ እነሱም ወደ ጎንደር ሆስፒታል ተወስደው የሕክምና እርዳታ እንዲያገኙ መደረጉን አመልክተዋል። በሁኔታው ማዘኑን የገለጸው ዓለም አቀፉ የስደተኞች ተቋም ደህንነትን ፍለጋ ከሀገራቸው ወጥተው ወደ ኢትዮጵያ በመጡት ስደተኞች ላይ እንዲህ አይነት ጥቃት መፈጸም ተቀባይነት የለውም ብለዋል። በአማራ ክልል ስደተኞችን ጨምሮ የሁሉም ንጹሐን ሰዎች ደህንነት እንዲጠበቅ ሁሉንም አካላት እጠይቃለሁ ያለው ዩኤንኤችሲአር በስደተኞቹ ላይ የተፈጸመው ጥቃት እንዲጣራና አጥፊዎችም ተጠያቂ እንዲሆኑ ጥሪ አቅርበዋል። ዩኤንኤችሲአር ከዚህ ቀደም በሰጠው መግለጫ በዚያው በአማራ ክልል መተማ ወረዳ ውስጥ የተሻለ የጸጥታ ሁኔታ እንዳለው በተገለጸ አፍጥጥ በተባለ ቦታ ላይ አዲስ የመጠለያ ጣቢያ ማቋቋሙን ተናግረዋል። ኑሯቸውን በመንገድ ዳር ያደረጉትን ሱዳናውያን ጨምሮ በአውላላና በኩመር መጠለያዎች ያሉትን ስደተኞች በሙሉ ወደዚያ እንደሚያዛውር ጠቅሶ እስካሁን በሺዎች የሚቆጠሩ ስደተኞች ወደ አዲሱ መጠለያ መግባታቸውንም አመልክተዋል። በመንገድ ዳር ያሉት የሱዳን ስደተኞችም የኢትዮጵያ መንግስትን የስደተኞች አስተዳደር ሕግንና ደንብን እንዲያከብሩ ወደ አዲሱ የአፍጥጥ መጠለያ ጣቢያ በመዛወሩ ሂደትም እንዲተባበሩ ጠይቋል። እነርሱ ግን ወደ አፍጥጥ መጠለያ ለመግባት ፈቃደኞች እንዳልሆኑ ለአሜሪካ ድምፅ ተናግረዋል። ፍላጎታችን ከኢትዮጵያ መውጣት ነው ብለዋል። ስደተኞቹ የሚገኙበት የመተማ ወረዳ አስተዳዳሪ አቶ ደሳለኝ ሞገስ በበኩላቸው ለአሜሪካ ድምፅ በሰጡት ቃለ መጠይቅ ስደተኞቹን ወደ አፍጥጥ መጠለያ እንዲገቡ የማግባባት ሥራው ቀጥለዋል ይላሉ ኮሚቴ የተቋቋመ የሱዳናውያን ዜጎች ያሉት ኮሚቴዎች ስላሉ እነዛ ሰዎች እያወያዩ ነው የሰነበቱ። ትናንትና ወዲያ ወደ ሀያ አምስት ሱዳናውያን ተመልሰዋል፣ ወደ ተፈቀደው ቦታ ወደ አፍጥጥ። ወደ ሀያ አምስት ሱዳናውያን እስከ ቤተሰብ ማለት ነው ተመልሰዋሪ አሁንም እያወያየና ያለ ነው። በእነሱ በኮሚቴዎች አማካኝነት እያወያየና ያለ ነው። አቶ ደሳለኝ እየተደረገ ባለው ውይይት ስደተኞቹን ማሳመን ካልተቻለ ጉዳዩን ለፌዴራሉ መንግስት እናሳውቃለን ብለዋል። ከውይይቱ በኋላ እነሱ አልገባም የሚሉ ከሆነ ማለት ነው፣ እኛም የሚመለከተው የበላይ አካላችን እኛ የዞንም የክልልንም አካላት፣ የፌዴራልም አካላት የበላይ አካሎቻችንም እነሱን ጥያቄ እናቀርብና በምናስነሳበት ዘዴ ማስነሳት ነው የሚሻለው። ይሄ የበላይ አካል ውሳኔ ጠይቃል። ከሁለት ሳምንት በፊት ታጣቂዎች በእነዚሁ ስደተኞች ላይ ባደረሱት ጥቃትም ቢያንስ ሁለት ሰዎች መገደላቸውንና ዘጠኝ ሰዎች ደግሞ መቁሰላቸውን የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በጊዜው አስታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፈውን የማክሰኞ ምሽት ስርጭታችንን ነው። ወደ ዩናይትድ ስቴትስ ወደሚመልሰን ሌላ ዘገባ ስናቀና በመካከለኛው ምስራቅ ያለው ውጥረትን ለማርገብ የአሜሪካው ፕሬዚደንት ጆ ባይደን ከብሔራዊ ደህንነት ቡድናቸው ጋር መክረዋል። በተጨማሪም ከጆርዳኑ ንጉሥ ጋር ተነጋግረዋል። በኢራንም ሆነ በእርሷ የሚደገፉ ኃይሎች ጥቃት የሚሰነዘር ከሆነ ከፍተኛ ዋጋ እንደሚከፍሉ የእስራኤል መሪ አስጠንቅቀዋል። የቪኦኤ የዋይት ሀውስ ዘጋቢ አኒታ ፓውል የላከችውን ዘገባ እንግዶል ወልድ ያቀናብሩታል። በመካከለኛው ምስራቅና አካባቢ ውጥረት እያየለ ይገኛል። እስራኤል ከኢራን እና በሰሜን በኩል ካለው ድንበሯ በኩል ስጋት ተደቅኖባታል። ኃይሎቿ ላለፉት አስር ወራት ሐማስን ለማጥፋት ሲጥሩ ሰንብተዋል። ባለፈው ሳምንት ጸረ እስራኤል የሆኑ ሁለት ከፍተኛ መሪዎች መገደላቸውን ተከትሎ ፕሬዚደንት ባይደን የጋማውን ሁኔታ ቀዝቀዝ ለማድረግ ዋሽንግተን ላይ ሆነው በመጣር ላይ ናቸው። አሁንም ተጨባጭ ያልሆነውን የተኩስ ማቆምና የታጋቾች መለቀቅን በተመለከተ ዋይት ሀውስ ቁርጠኛ መሆኑን በሳምንቱ መጨረሻ አስታውቋል። ሆኖም ወታደራዊ ምላሽም ለመስጠት ዝግጁ መሆኑን በማስታወቅ አሜሪካ በአካባቢው የሚገኘውን ወታደራዊ ኃይሏን አጠናክራለች። የዋይት ሀውስ ብሔራዊ የደህንነት ምክር ቤት ቃል አቀባይ ጃን ከርቢ እሁድ ዕለት ከፎክስ ኒውስ ጋር ቃለመጠይቅ አድርገው ነበር። የተኩስ ማቆም ስምምነት ጦርነቱን ለማስቆም የተሻለ አማራጭ መሆኑን አሁንም እናምናለን። ጦርነቱ ከጀመረ አንስቶ እያደረግን ያለውን ነገር ቢኖር እስራኤል ራሷን ለመከላከል መቻሏን ማረጋገጥ ብቻ ሳይሆን ጦርነቱ እንዳይስፋፋም ጥረት አድርገናል። ተንታኞች እንደሚሉት ወቅቱ ውጥረት የተሞላበት ነው። ናታሻ ሆል በሴንተር ፎር ስትራቴጂክ ስተዲስ የመካከለኛው ምስራቅ ፕሮግራም ባልደረባ ናቸው። እንደ እውነቱ ከሆነ ለማንኛውም ሰው አስፈሪ የሆነው ነገር ዩናይትድ ስቴትስ በዚህ ሁኔታ ውስጥ ምን እንደምታደርግ ግልጽ አለመሆኑ ነው። የአሜሪካ ሙስሊም ማህበረሰብ አንቂዎች በበኩላቸው ባይደን ለእስራኤል እየሰጡ ያለውን ድጋፍ በመንቀፍ እስራኤል በጋዛ ላይ የፈጸመችውን ወረራ በተመለከተ ዋሽንግተን አንድ ጠንካራ አቋም ልትይዝ ይገባል ይላሉ። ሮበርት ማካው በአሜሪካ የእስልምና ምክር ቤት የመንግስት ግንኙነት ክፍል ኃላፊ ናቸው። ዩናይትድ ስቴትስ እስራኤል ተጠያቂ ለማድረግ የዲፕሎማሲም ሆነ የፖለቲካ መሳሪያዎች አሏት። እርዳታ በማቋረጥ የመሳሪያና የፖለቲካ ድጋፍ ባለማድረግ፣ በሁከት ላይ የተሰማሩ ቀኝ አክራሪ እስራኤላውያን ሰፋሪዎች ላይ ማዕቀብ በመጣል አሜሪካ ተጽዕኖ ማድረግ ትችላለች። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አገራቸው ከኢራንም ሆነ በእርሷ ከሚታገሱ ኃይሎች ጋር በሁሉም ግንባር ለመጋፈጥ ዝግጁ እንደሆነች ተናግረዋል። ማስጠንቀቂያም አክለዋል። ዜጎቻችን የሚገድል ሀገራችን የሚጎዳ ማንኛውም ሰው ተጠያቂ ይደረጋል፣ ከፍተኛ ዋጋም ይከፍላል። የጆርዳኑ የውጭ ጉዳይ ሚኒስትር በቅርቡ ያልተለመደ ጉብኝት በኢራን አድርገዋል። ባይደን ደግሞ ትላንት ሰኞ ከጆርዳኑ ንጉሥ አብደላህ ጋራ በቀጠናው የሚታየውን ውጥረት በማርገብ ላይ መክረዋል። ተንታኟ ናታሻ ሆል እንደሚሉት እንደ ቀጣር እና ዮርዳኖስ በመሰሉ አመቻቾች በኩል ከኢራን ጋር የሚደረገው የዲፕሎማሲ ስራ ሂደቱን ለማሳለጥ ምናልባትም ተመራጩ መንገድ ነው ኢራንን ማነጋገር ነው ላሏት ጥያቄዎች መልስ መስጠት ነው። በተጨማሪ ደግሞ በዚህ አስቸጋሪ ወቅት አንዳች አይነት የግንኙነት መስመር እንዲኖር ማድረግ አስፈላጊ ነው፣ እንደማስበው ከምንጊዜውም በተለየ አሁን አስፈላጊ ነው፤ ምክንያቱም አሜሪካ ከኢራን ከፍተኛ ባለስልጣናት ጋር በቀጥታ አትነጋገርም። በጋዛ 40 ሺህ የሚጠጉ ሰዎች ባለቁበት፣ ሌባኖስ እና ኢራን በከፍተኛ ተጠንቀቅ ላይ በቆሙበት ሁኔታ ዓለም ቀጥሎ የሚሆነውን ለማየት በመጠባበቅ ላይ ነው። ባለፈው እሁድ ከቤተ ክርስቲያን እየወጡ ባሉበት ወቅት ኢራን ከያዘችው አቋም ታፈገፍጋለች ብለው ይጠብቃሉ በሚል ከአንዲት ሪፖርተር ለቀረበላቸው ጥያቄ ባይደን ሲመልሱ ተስፋ አደርጋለሁ ግን አላውቅም ብለዋል። አኒታ ፓውል ከዋይት ሃውስ ለላከችው ዘገባ እንግዲህ ወልዴ ነኝ ዋሽንግተን ዲሲ እያዳመጣችሁ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የአሜሪካ ድምጽ ስርጭት ነው። ኢትዮጵያ ላይ አሁን ከምሽቱ ሶስት ሰዓት ከ28 ደቂቃ ይላል የስቱዲዮ ሰዓታችን እንደሚያመላክተን፣ እዚህ እኛ ያለንበት ዋሽንግተን ዲሲ ደግሞ ከቀኑ 8 ሰዓት ከ28 ደቂቃ ላይ ነው። የመጀመሪያው ምዕራፍ ስርጭታችን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያው ዘገባን አሁን ኢትዮጵያ ባለችበት ወቅት የማክሮ ኢኮኖሚ ማሻሻያ ማድረግ የተለያዩ ኢኮኖሚያዊ ቀውሶችን ያስከትላል ሲል ስጋቱን የገለጸው የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ መንግስት የፖሊሲ ለውጥ ውሳኔውን እንዲሰርዝ ጠይቋል። የኢህአፓ ሊቀመንበር አቶ ዝናቡ አበራ ምርታማነትን ጎድተዋል ያሏቸው የሰላም እጦትና ሕገ መንግስቱን የማሻሻል ሁኔታዎች ቅድሚያ ሊሰጣቸው ይገባ ነበር ብለዋል። የማክሮኢኮኖሚ ማሻሻያ የግድ አስፈላጊ ነው ያሉት ጠቅላይ ሚኒስትር አብይ አህመድ ለውጤታማነቱ ሰላም የግድ አስፈላጊ እንደሆነና ለዚህም ጥረት እየተደረገ እንደሚገኝ መናገራቸው ይታወሳል። በተያያዘ የውጭ ምንዛሬ በገበያ እንዲመራ ከመወሰኑ ጋር ተያይዞ የኢትዮጵያ አየር መንገድ የአውሮፕላን ትኬት ዋጋ ላይ ከፍተኛ ጭማሪ አድርጓል በሚል ለሚቀርቡ አስተያየቶች የአየር መንገዱ ምላሽ ሰጥቷል። በእነዚህ ጉዳዮች ላይ የተሰናዳውን ዘገባ ኬኔዲ አባተ እንደሚከተል ያስደምጠናል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ዛሬ ማክሰኞ ሐምሌ 30 ቀን 2016 ዓ.ም በሰጠው መግለጫ ኢትዮጵያ ያለችበት ወቅታዊ ሁኔታ ገበያመር የውጭ ምንዛሬን ያካተተ የማክሮ ኢኮኖሚ ማሻሻያ ለማድረግ የሚፈቅድ አይደለም ሲል እርምጃው የተለያዩ ኢኮኖሚያዊ ቀውሶችን ሊያስከትል እንደሚችል ስጋቱን ገልጿል። የፓርቲው ሊቀመንበር አቶ ዝናቡ አበራ የኢትዮጵያን የማምረት አቅም ገድበዋል ያሏቸው ህገ መንግስቱና የሰላም ሁኔታ በቅድሚያ መሻሻል ያለባቸው ጉዳዮች እንደሆኑ በመግለጫው ወቅት ተናግረዋል። መሬት ከገበያ ውጭ ከሆነ የሰው ኃይል ከቦታ ወደ ቦታ የማይንቀሳቀስ ከሆነ ሌበር ሞቢሊቲን ካገድ ነው፣ ወረት ካፒታል የማይንቀሳቀስ ከሆነ ስራ ፈጣሪ ምንድን ነው የሚያደርገው? እንዴት ነው ስራ ሊፈጥር የሚችለው? ይህንን እውነት የመነጋገር ጊዜው ዛሬ ነው። ይህን ያደረገው ምንድን ነው? የእኛው የራሳችን ያወጣ ነው ህገ መንግስት። ዛሬ ምንድን ነው ደግሞ የሆን ነው። አማራና ኦሮሚያ ውስጥ እኮ ያለው የሰላም መጥፋት የበለጠ ምርቱንም እንዳናመርተው አግዶናል። ሰላም አንዱ ነው፣ የግብአቶች መኖር ነው። ግብአቶቹ ደግሞ በራሳችን ባወጣ ነው ህገ መንግስት ከታገዱብን፣ ከታቀቡብን ጊዜው ዛሬ ነው፣ ህገ መንግስቱን ልናሻሽል የሚገባል። ስለዚህ ይሄ አሁን ጦርነት ላይ እንዴት ነው የሚመጣ ኢንቨስተር? ቱሪስት እንዴት ነው የሚመጣለን እግታ ወረሽ በሆነበት። ስለዚህ እነዚህን ሁሉ ማነቆች አብረን ካልፈታናቸው የዚህን የዋጋ ግሽበትን ብቻ እያነሳን ስለ ዲቫሉሽን ብቻ እያወራን መዝለቅ ለኢትዮጵያ ኢኮኖሚም አይሰራም ነው። በኢትዮጵያ ሰላም እንዲሰፍን አበዳሪ አካላት ኃላፊነታቸውን መወጣት አለባቸው የሚሉት ደግሞ የኢህአፓ ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት ናቸው። ለአበዳሪዎችም የሚጠቅም አይደለም ይሄ ሁኔታ። ኢትዮጵያ የመቶ ሀያ ሚሊዮን ከዛም በላይ ህዝብ ሀገር ናት። የኢትዮጵያ ጉዳይ እንደ ቀላል የሚታይ አይደለም። ስለዚህ እነርሱ ስለ ኢትዮጵያ የሚያስቡ ከሆነ ያው በዶላራቸውን ለመስጠት አስገድደው ፖሊሲያቸውን እንዳስፈጸሙት ሁሉ ጫና ያስፈልጋል። በሀገሪቱ ውስጥ ያለው በኦሮሚያም በአማራ ክልልም ያለው የሰላም ጉዳይ ያለምንም ቅድመ ሁኔታ ወደ ድርድርና ችግሩን በውይይት ወደ መፍታት መንግስት እንዲመጣ ማስገደድ አለባቸው ቢያንስ ለገንዘባቸውም ለዚህ ለ120 ሚሊዮን ህዝብ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማም ባለፈው ሳምንት ባወጣው መግለጫ ወቅቱን ያልጠበቀ ነው ያለው የማክሮ ኢኮኖሚ ማሻሻያ የዋጋ ንረትን ከማባባስ ያለፈ ዘላቂና መሰረታዊ ችግሮቻችንን የመፍታት ፋይዳ አይኖረውም ሲል መንቀፉን መዘገባችን ይታወሳል። የማክሮ ኢኮኖሚ ማሻሻያውን በተመለከተ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ሐሙስ ሐምሌ 25 ቀን 2016 ዓ ም ላስፈጻሚና ባለድርሻ አካላት በሰጡት ማብራሪያ ለማሻሻያው ስኬታማነት ሰላምና መረጋጋት የግድ ያስፈልጋል በማለት በርካታ ወገኖች ያነሱትን ስጋት መጋራታቸው ይታወሳል። ጠቅላይ ሚኒስትሩ አያይዘውም በተለያዩ የአገሪቱ ክፍሎች ያሉ ግጭቶች እንዲያበቁ መንግስታቸው በአማራ ክልል ከሚንቀሳቀሱት የፋኖ ታጣቂዎች እና በኦሮሚያ ክልል ከሚንቀሳቀሱት የኦሮሞ ነፃነት ሰራዊት የተለያዩ ቡድኖች ጋራ ምስጢራዊ ንግግር እያደረገ እንደሚገኝ ተናግረው ነበር። ሆኖም በሁለቱ ክልሎች የሚንቀሳቀሱት ታጣቂ ቡድኖች በአንድነት የተደራጀ ቁመና የሌላቸው መሆኑ ተጀምሯል ላሉት ንግግር ፈተና መደቀኑን ጠቅላይ ሚኒስትሩ ቢገልጹም ከአማጽያኑ ኃይሎች በኩል ግን ንግግር እየተካሄደ ስለመሆኑ የተሰጠ ማረጋገጫ የለም። በዚህ ጉዳይ ላይ ከመንግስት ኮሚኒኬሽን አገልግሎት ማብራሪያ ለማግኘት ያደረግነው ጥረት ሚኒስትሩ ዶክተር ለገሰ ቱሉ የእጅ ስልካቸው ላይ ደውለን ባለመመለሳቸው ሊሳካልን አልቻለም። የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ የማክሮ ኢኮኖሚ ማሻሻያ እርምጃውን ተከትሎ በቀጣዮቹ ጥቂት ዓመታት በልዩ ልዩ መልኮች ፈሰስ የሚደረግ ከ27 ቢሊዮን ዶላር በላይ ከዓለም የገንዘብ ተቋማትና ከተለያዩ ምንጮች መገኘቱን አስታውቀዋል። ኢህአፓ ይህ ገንዘብ ቁም ነገር ላይ ይውላል ብሎ እንደማያምን የተናገሩት የፓርቲው ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት መንግስት የፖሊሲ ማሻሻያ ውሳኔውን እንዲሰርዝ ጠይቀዋል። ህዝባችን አደለም አሁን ይሄ ተጨምሮበት ከዚህ በፊትም መብላት መጠጣት ብርቅ እየሆነበት ያለ የከተማ ውስጥ ረሃብ በግልጽ የገባበት ሁኔታ እንዳለ ሁላችንም እናውቀዋለን። ይሄ ነገር እንደ ቀላል ያየው የብልጽግና መንግስት ምናልባትም እርሱ በሚያገኘው ዶላር በብድር ቤተ መንግስት ሊሰራበት ይሆን ለምን በግልጽ ያስቀመጠው ነገር የለም ቁም ነገር ላይ ይውላል ብለንም አንገምትም ካለፉት ልምምዶቻችን። ስለዚህ ቆም ብሎ እንዲያስብ ነው የብልጽግና መንግስት ዳግም ይሄንን የወሰነውን ውሳኔ እንዲያጤነው ና እንዲሰርዘውም ጭምር ነው የሀፓ የሚጠይቀው። ሪፎርሙ ቀጣይነት ያለው እድገት ለማረጋገጥ የግድ አስፈላጊ ነው ያሉት ጠቅላይ ሚኒስትር አብይ አህመድ የሽግግር ወቅት ተጽዕኖውን ለመቀነስ ስለሚወሰዱ እርምጃዎችም መግለጻቸው ይታወቃል። ዶክተር ኢዮብ ተካልኝ ደግሞ መንግስት ማሻሻያውን ተከትሎ የሚያገኘውን ገንዘብ የኢኮኖሚ ሽግግሩን ለማሳካት በሚረዱ ወሳኝ የኢኮኖሚ ዘርፎች ላይና የዋጋ ንረትን ለማረጋጋት የሚያስችሉ ተግባራት ላይ ያውለዋል ማለታቸውን ትናንት መዘገባችን ይታወሳል። በተያያዘ የውጭ ምንዛሬ ተመን ስርዓቱ በገበያ እንዲመራ መወሰኑን ተከትሎ ባንኮች የብርን የመግዛት አቅም ማዳከማቸው የቀጠለ ቢሆንም በዛሬው ዕለት ከትናንቱ ብዙም ለውጥ አላሳዩም። አንዳንድ ባንኮች የአንድ ዶላርን የመግዣ ዋጋ በጥቂት ሳንቲሞች የጨመሩ ሲሆን በአብዛኛው ባንኮች የአንድ ዶላር መግዣ ዋጋ ከአንድ መቶ ብር በላይ ተተምኖ ውሏል። ገበያ መሩ የውጭ ምንዛሬ ተመን በአጭር ጊዜ ውስጥ ባልተረጋጋ መልኩ ይቀጥላል የሚሉት በአዲስ አበባ ዩኒቨርሲቲ የንግድ ሥራ ትምህርት ቤት መምህር የሆኑት ዶክተር ዳኪቱ አለሙ ለዚህም ምክንያቱን ያስረዳሉ። ማክሮ ኢኮኖሚክ ሪፎርሙ በተለይ ከካረንሲው ጋር ተያይዞ የተካሄደው በአጭር ጊዜ የሚፈጥረው ጫና ትልቅ ነው ብዬ አስባለሁ። በተለይ ይሄ አለመረጋጋቱ ሰዎች ስፔኩሌት እንዲያደርጉ ነው የሚያደርጉት። ለምሳሌ ብር ይዞ ከመቀመጥ ዶላርን ይዞ መቀመጥ የተሻለ ነው የሚሆነው። ሁለተኛ፣ ሀገሪቱ ውስጥ ያለው የዶላር አቅርቦት ከድሮም ጀምሮ ከፍላጎት ጋር ስናነጻጽረው ውስን ስለሆነ አሁን ላይ ያለው ኤክስቼንጅ ሬት አሁንም ገበያ ውስጥ ያለው ለራሱ ከፍ እያለ የመሄድ እድል አለው። እርግጥ ነው እስከ መቼ ከፍላል ስንል የሆነ ፖይንት ላይ ብሬክ ቭን አድርጎ ሊቆም የሚችልበት ይታሰባል። ነገር ግን በአጭር ጊዜ ውስጥ ያም ብሬክ ቭን ይደርሳል ብዬ ግን አላስብም ማለት ነው። ይህ በእንዲህ እንዳለ የውጭ ምንዛሬ በገበያ እንዲመራ ከመወሰኑ ጋር ተያይዞ የኢትዮጵያ አየር መንገድ የአውሮፕላን ቲኬት ዋጋ ላይ ከፍተኛ ጭማሪ አድርጓል በሚል ለሚቀርቡ አስተያየቶች አየር መንገዱ ምላሽ ሰጥቷል። በዓለም አቀፍ የአየር ትራንስፖርት አሰራር የዓለም አቀፍ ጉዞ የአውሮፕላን ቲኬት ዋጋ የሚተመነው በአሜሪካ ዶላር ወይም በተመሳሳይ ገንዘቦች ነው ያለው አየር መንገዱ። ይሁን እንጂ መንገደኞች በየሀገሩ ትኬት ሲገዙ በሀገሩ ገንዘብ ተመንዝሮ ሊከፍሉ እንደሚችሉና የትኬቱ ዋጋ የሚወሰነው ትኬቱን በሚገዙበት ቀን የሀገሩ ገንዘብ ባለው የዶላር የውጭ ምንዛሬ ተመን መሰረት ተሰልቶ እንደሆነ ገልጿል። ዓለም አቀፍ ትኬቶች በኢትዮጵያ ውስጥ በብር ሲገዙ ጭማሬ የሚያሳየው የዶላሩ ዋጋ አሁን ገበያ ላይ ባለው የብር የውጭ ምንዛሬ መጠን ስለሚቀየር ነው ሲልም አመልክቷል። የአየር መንገዱን ምላሽ የሚጋሩት ዶክተር ዳኬቱ አለሙ ይህ አሰራር በሌሎች ድርጅቶችም ላይ ሊተገበር የሚችል ነው ይላሉ። የኢትዮጵያ አየር መንገድ ኢንተርናሽናል ካምፓኒ ነው ግብይቱን ብዙ የሚያካሂደው። ፋንክሽናል ካረንሲውን ወስደን ካየን አሁን ዶላር ነው። ዶላር የግብይት ካረንሲው ካደረግ ነው ኢትዮጵያ ውስጥም ላሉት ፍላይት በዶላር ነው ዋጋው የሚያስቀምጠው ማለት ነው። ስለዚህ ሲያስከፍል በብር ሊያስከፍል ይችላል። ለምሳሌ አሜሪካ በረራን ብትወስድ ኢትዮጵያ ውስጥ ሆነህ በዶላር ነው የሚያሳየው። ያንን ወደ ብር ቀይሮ የሚነግሪኝ ማለት ነው። ሸራተን እንኳን ብትሄድ እኮ ይሄው ነው የሚሆነው። ሸራተን ከሄድክ ሻይ ጭምር እኮ በዶላር ነው ዲኖሚኔት የሚያደርጉት ፋንክሽናል ካረንሲ የምንለው ማለት ነው። ስለዚህ አስር ዶላር ካለ አንድ ሻይ አንድ ዶላር ሀምሳ አምስት በነበረበት ጊዜ ሀምሳ አምስት ነው የሚያስከፍልን፣ መቶ ከሆነ ደግሞ በዛው ነው የቀይሮ የሚያስከፍልኝ ማለት ነው። ይሄ የቢዝነስ እንትኑ ነው የሚሆነው። አሁን ወደ ድርጅቶች ስናመጣ ማለት ነው ኢትዮጵያ ውስጥ ትኬት የሚሸጡ ሁሉም ዓለም አቀፍ አየር መንገዶች የሚጠቀሙት አሰራር ተመሳሳይ መሆኑን በማህበራዊ የትስስር ገጾቹ ያሳወቀው የኢትዮጵያ አየር መንገድ በቅርቡ ተግባራዊ የሆነውን የውጭ ምንዛሬ ማስተካከያ ተከትሎ ለሃገር ውስጥ በረራ በትኬት የብር ዋጋ ላይ እስካሁን የተደረገ ለውጥ የለም ብሏል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ አባተን ለቀደመው ዘገባ እናመሰግናለን። ወደ ቀጣዩ ዘገባ ስንሻገር ከቅርብ ጊዜ ወዲህ በማኅበራዊ ትስስር መድረኮች በተለይም በዩቲዩብ እና በቲክቶክ ድረገጾች ተሰርተው የሚቀርቡ የፊልምና አጫጭር ድራማ ይዘቶች ላይ ቅሬታዎች እየተሰሙ ናቸው። መድረኮቹ ሁሉም ሰው ፊልም ሰሪ እንዲሆን የፈጠሩት እድል የፊልም ሙያ ስነ ምግባርንና የማኅበረሰብ ሴትን ያልጠበቁ ይዘቶች እንዲበራከቱ አንዱ ምክንያት ስለመሆኑ የአሜሪካ ድምፅ በጉዳዩ ላይ ያነጋገራቸው የጥበብ ባለሙያዎች ያስረዳሉ። በእርግጥ የማኅበራዊ ትስስር ገጾች ለፊልም ጥበብ ያመጡት እድል መኖሩን ባለሙያዎቹ ሳይገልጹ አላለፉም። ሆኖም ሀያያሲያኑ እንዲበረክቱ በማድረግም ተመልካቾች የሚያዩትን እዘት እንዲመርጡ ማበረታታት አቀራረቡን ለመግራት ያስችላል ብለው እንደሚያስቡ ያመላክታሉ። አስማማዋየ ነው የፊልም ባለሙያዎችን ቤዛ ኃይሉንና ሄኖክ አየለን አነጋግረው ያሰናደው ዘገባ በመቀጠል ይቀርባል። በዘመናዊ የመረጃና ኮሚኒኬሽን ቴክኖሎጂ አዲስ የብዙሀን መገናኛ መድረክ ሆኖ በአማራጭነት የመጡት የማኅበራዊ ትስስር ገጾች በኪነ ጥበብ ሥራዎች ላይም የራሳቸውን አዎንታዊና አሉታዊ ተጽዕኖ ማሳደር ጀምረዋል። በተለይም እንደ ዩቲዩብና ቲክቶክ ያሉ የማኅበራዊ ትስስር ገጽ አማራጮች ኪናዊ ሥራዎችን በቀላሉ ለተመልካች እንዲያደርሱ ምቹ ድል ስለመፍጠራቸው ባለሙያዎች ይናገራሉ። በአንጻሩ መተግበሪያዎቹ በጥቂት ገንዘብ ሁሉም ሰው በቀላሉ ፊልምንና አጫጭር ድራማዎች እንዲሠራ የተመቻቹ መሆኑ አሁን እየታዩ ላሉ ጸጾች አንዱ ምክንያት ስለመሆኑ የፊልም ድርሰት አዘጋጇ ቤዛ ይሉ ትናገራለች። አሁን በትንሽ ብር ፊልም መስራት ዩቱብ ላይ ፊልም ሰርቶ ማሳየት ስለተቻለ የአቅሙም ወርዷል፣ የኳሊቲውም ወርዷል ማለት ነው። ጥራቱ በጣም እየወረደ መጥቷል። ምክንያቱም ሁሉም ሰው ፊልም ሰሪ መሆን ቻለ። በቃ ትንሽ ካሜራ ካለው ወይም ትንሽ ስልክ ካለው አንስቶ መቅረጽ መቻል እንደሚችል እያሰበ መጥቷል። ብዙ ፊልም ፊልም ሰሪ ማለት አልችልም። በቃ ባለ ሀብትም ሊሆን ይችላል። የሆነ ቦታ ሄደው ካሜራ ገዝቶ በቃ ፊልም ቀርጾ ማቅረብ መቻል ያለ እውቀቱ ያለ አቅሙ ማለት ነው እና ያ ደግሞ የፊልም ኳሊቲውን በአጠቃላይ እያወረደው ነው የመጣው እና ብዙ ተመልካቾች አሉን። ለምሳሌ እኛ የምናገኛቸው ተመልካቾች የኢትዮጵያ ፊልም በጣም እየወረደ እየወረደ እየመጣ ነው ይለሃል። እና በአጠቃላይ በደምብ ሳስተው ነው እየወረደ ነው የሚሉት ግን አሁንም ሲኔማ ቤት ውስጥ በጣም ጥሩ ፊልሞች እየተሰሩ ነው። በጣም ብዙ ጎበዝ ፊልም ሰሪዎች ፊልማቸውን እያሳዩ ያሉበት ሁኔታ ነው ያለው። ስለዚህ እኛ በጣም ረጅም ዓመት ለለፋ ነው የፊልም ባለሙያዎች፣ ይሄ ትንሽ ቅር ያሰኘናል። ያ ማለት ደግሞ በዩቱብ ላይ ጥሩ ስራዎች አይሰሩም ማለት አይደለም። በጣም በጣም ጥሩ ስራዎች አሉ እዛም ላይ ግን ያው ከስንዴው ጋር እንክርዳዱም አለ እና እንግዲህ ተመልካቹ ነው ያንን እያጠራ መሄዳለን ሌላው ልዩ ልዩ የኢትዮጵያ ፊልሞችና ድራማዎችን በማዘጋጀት ማለትም ዳይሬክት በማድረግ የሚታወቀው ሄኖክ አየለ በፊልም ድርሰትና ዝግጅት ወቅት ባለሙያው ለወጣበት ማህበረሰብ ባህልና ሴት ታማኝ የመሆንና ማህበረሰባዊ ጉዳት ሊያደርሱ ይችላሉ ብሎ ካሰባቸው ጉዳዮች መታቀብ ከሙያዊነት መገለጫዎች አንዱ ስለመሆኑ ያብራራል ደራሲ እንግዲህ ለወጣበት ማህበረሰብ ሀላፊነት በመውሰድ እና የሚጠቀመውንም ሚዲያም ወይም የጥበብ መንገድ ኃይልና አቅም በመገመት ዳሜጅ የሚኖረው ከሆነ የጎን ጉዳት የሚኖረው ከሆነ አዎ ለመጠንቀቅ ይሞክራል እያንዳንዱ ደራሲ። ይሄ ልክ እንደ የውዴታ ግዴታ ልንለው እንችላለን እንጂ እንዲጠብቅ የሚቀመጥበት ላይሆን ይችላል። አልፎ አልፎ ራሱ የነበረውንም ኖርም በተጻራሪ የሆነው ደራሲ ወይንም አዘጋጅ ሊቆም ይችላል። አንዳንድ ጊዜ ከማህበረሰቡ ኖርም በተለየ አንግል ቆሞ ያንን በመቃወም ወይም በመኮንን መንገድ ሊቆምም ይችላል ማለት ነው። ስለዚህ የሚስማሙበት መንገድም አለ። አንዳንዴ ደግሞ በተቃራኒ ወገን ቆመው ሊታዩ ይችላሉ። የማህበረሰብ ፍላጎትና የደራሲው ፍላጎት ማለት ነው። እንቁቅልሽ፣ የሐምሌ ሙሽራ እና ዶቃ ፊልሞች በመድረስ እና በቴሌቪዥን በተላለፈው እረኛ የድራማ ላይ በድርሰት ከተሳተፉ አንዷ የሆነችው ቤዛ ኃይሉ የፊልም ወይም ድራማ ደራሲ ማህበረሰቡን ማወቅና ብስለት ያስፈልገዋል ትላለች። ይሁንና በዩቲዩብ እና ቲክቶክ ላይ የምናያቸው አንዳንድ የፊልምና ድራማ ስራዎች ይህን እንደማያሳዩ ትናገራለች። እንደ ደራሲ እንግዲህ አንድ ደራሲ የተወሰነ ደረጃ ብስለት ያስፈልጋል ብዬ አስባለሁ። አንድ ሰው ደራሲ ለመሆን በተወሰነ ደረጃ ማህበረሰቡን ማወቅ፣ ማህበረሰቡን ስቴት ማወቅ፣ ህጉን ማወቅ፣ ካራክተሮች ማወቅ፣ የህይወት ተሞክሮ የመሳሰሉት ነገሮች ያስፈልጉታል ብዬ አስባለሁ። ድርሰት ቀላል ነገር አይደለም እና ትንሽ በተወሰነ ደረጃ ደግሞ ጥልቀት ከማህበረሰቡ መቅደም አርቆ ማየት ማስተዋል የመሳሰሉት ነገሮችን ያስፈልጋሉ። ግን አሁን ስታያቸው ቲክቶክ ላይ አንዳንድ ድራማዎችን ሳይ ምናልባት በአምስት ደቂቃ የተጻፉ የአስራ ሶስት አመት የአስራ ሁለት አመት እና ምናልባት እንዳልኩ የአስራ ሶስት የአስራ አራት አመት ልጆች የጻፏቸው የሚመስሉ ደግሞ የሚሆኑ ስራዎች ታያለ እና ያንን ተሞክሮ ያንን ብስለት ጌታ አምጥተውት ነው ያንን ነገር የሚጽፉት የሚለው ነገር ያስጨንቀኛል። በወደፊቱ ድርሰትን ብቻ ሳይሆን በኪነ ጥበብ አደገኛ ስራ የለም፣ በጣም ጥንቃቄ የሚጠይቅ ስራ የለም። እኛ በልጅነታችን የበላናቸውን ምግቦች ላናስታውስ እንችላለን። ያየናቸውን ፊልሞች ግን አንረሳም። ያነበብናቸውን መጽሐፍት አንረሳም። ስነ ልቦናህን ወይ ይቀርጸዋል ወይ ያቀጭጨዋል። በተለይ ደግሞ ልጆች ስነ ልቦናቸው በሚያዩት ነገር ነው፣ እንደሚሰሙት በሚያዩት ነገር ነው የሚ ቀረጸውና ስልኮቻችንን ለልጆቻችን የመስጠት ባህል ልማድ አለ። ስለዚህ ለልጆቻችን ቅርብ ናቸው ዩቱብና ቲክቶክ። ስለዚህ እዛ ላይ የሚሆኑ ኮንቴንቶች ልጆቹን የማበላሸት የመቅረጽ ወይም የማሳደግ ወይም የማቀጨጭ እድላቸው በጣም ሰፊ፣ በጣም ጥንቃቄ የሚጠይቁት ድደውም እነሱ ናቸው። ስለዚህ በጣም እኔ ሁሌም የሚጨንቀኝን የሚ ልጆች እናት ነኝ ሁሌም የሚጨንቀኝ ጉዳይ ስለሆነ ነው ስለ አነሳኸው ደስ ያለኝ። በቅርቡ የአዲስ አበባ ፖሊስ ኮሚሽን ለማህበረሰቡ ወግና ባህል ፍጹም ተጻራሪ የሆኑ ሐሰተኛና አጸያፊ የፈጠራ ታሪኮችን እያሰራጩ ህዝብን የሚያደናግሩ ዩቲዩበሮችን በቁጥጥር ስር እንደዋለ ማስታወቁ ይታወሳል። ማህበራዊ ትስስር መድረኮች ሰዎች በቀላሉ የመሰላቸውን ይዘት ቀርጸው እንዲያስተላልፉ ከፈጠሩ አማራጭ በትይዩ ለሙያዊ ስነምግባር የማይጠነቀቁ ይዘቶች ብዙ ተመልካች የሚያገኙ መሆናቸው ለችግሩ መባባስ ምክንያት እንደሆነም የፊልም ባለሙያው ሄኖክ አየለ ያመለክታል። እንደ አንድ ማህበረሰብ አካል ሆኜ ሳስበው እንደዚህ አይነት ስራዎች በሚወጡ ጊዜ ጉዳቶች ይኖራቸዋል። በየቀኑ በጣም ብዙ አይነት ነገሮች ይመጣሉ ወደ ሚዲያው። ሰውም ያለምንም ማጣሪያ ይመለከታል። ራሱ እሱም አንዱ ጠንቅ ይመስለኛል። ተመልካችን የመምረጥ አክብ ላይ ወይ ሁኔታ ውስጥም አይደለም እና አንድ ሬጅዮኑ ሰዎች ያዩታል እንዲሁ ጊዜ ለማሳለፍ ያሰቦችም ከፍተ ያዩታል እና በዛ ውስጥ በጣም በጣም ሰፊ ነው የሚሆነው። ድዳሜጁ ግን እኛም ሀገር ብቻ አደለም ያው እንደምታውቀው በዓለም አቀፍ ደረጃ ይሄ ነገር ከባድ ፈተና ነው የሆነው ቀድሞ ከነበረው የሚዲያ አካሄድ በተለየ መንገድ ነው የመጣውና በኮጎኖች እንዳሉ ሁሉ ደግሞ በጣም ከባድ የሆኑ አሰቃቂ አሰቃቂ ትዕይንቶች የማየት ሁኔታ ውስጥም ገብተናል። እና ሰፊ ነው፣ ምንም ጥርጥር የለውም፣ አደገኛም ነው፣ ሰፊ ነው የሚመጣው ችግር። የፊልም ድርሰት አዘጋጇ ቤዛ አይሉም ከተመልካቾች የይዘት መረጣ ጋር በተያያዘ በተነሳ ሀሳብ ትስማማለች። ሙያዊ ስነ ምግባር ለሚጻረሩና ከማህበረሰቡ ሴቶች ላፈነገጡ ይዘቶች እይታን በመፈግ ብልሽቶች እንዳይበረታቱ ማድረግ እንደሚቻል ያመለከተችው ቤዛ ሙያዊ ድጋፍ ከሚያስፈልጋቸው ጋራ ደግሞ አብሮ መስራት እንደሚገባ ታስገነዝባለች። የሀሳብ ነጻነቱን እንፈልገዋለን ሀሳባችን ሳይገደብ የሚሰማንን ስሜት፣ የማህበረሰቡን ስሜት ማንጸባረቅ እንፈልጋለን። ነገር ግን ደግሞ እንደ ማንኛውም እንደ ሰው ደግሞ ለሰው ልጅ እንጠነቀቃለን፣ ለትውልድ እንጨነቃለን፣ ለልጆቻችን እንጨነቃለን። ስለዚህ ሁለቱን እንዴት ነው አጣምረን መሄድ የምንችለው የሚለውን ሳስብበት፣ ምናልባት ሁለት ነገር ነው የሚታየኝ ለጊዜው። አንደኛው ምናልባት ትሬኒንግ መስጠት እንዳለብን ይሰማኛል፣ በተለይ ወደዚህ ወደ ኮንቴንቱ አለም ለገቡት ለወጣቶቹ ማለት ነው። እነዚህ ቲክቶክ ላይ ዩቱብ ላይ ያጫጭር ድራማ የሚሰሩትን ልጆች ጭራሽ ዲስከሬጅ ማድረግ ወይም ማጥፋት ሳይሆን እነሱን እኛ ካለን ልምድ አንጻር እነሱን አግኝተን የሆነ እነዚህ ኃላፊነት የሚባለውን ብስለት የሚባለውን ነገር ማለት ነው አሁን ቅድም የጠቀስኩልን ነገር ወደ እነሱ ማጋባት የምንችልበት ፕላትፎርም ወይም መድረክ ቢኖር በጣም ደስ ይለኛል። ከዛ በተረፈ ደግሞ በተለይ ደግሞ ዩቱብን እና ቲክቶክን የመሳሰሉትን ፕላትፎርሞች ወይም መድረኮች መቆጣጠር የሚችለው ተመልካቹ ነው። ተመልካቹ ጥሩ ጥሩ የሚባሉትን ስራዎች በማየት እርስ በርሱ ሼር በመደራረግ በማስተዋወቅ ጥሩ የሚባሉትን ሰሪዎች ወይም ጥሩ የሚባሉትን ፊልም ሰሪዎችም ወይም ኮንቴንት ሰሪዎችን ማበረታታት ይችላል። ስንዴውን እንዳልኩ ቅድም ከእንክርዳዱ መለየት የሚችለው ተመልካቹ ነው። ስንዴው እየበዛ ሲመጣ እንክርዳዱ እያነሳ እያነሳ ይመጣል። ነገር ግን አሁን ሁሉንም ነው ስንዴውም እንክርዳዱም እኩል እይታ እያገኘ እንደውም፣ እውነቱን ለመናገር እንክርዳዱ ነው የበለጠ እይታ የሚያገኘ። ጥሩ ጥሩ የሚባሉ ስራዎች ብዙ ተመልካች አላቸው። ይህ ትንሽ ውዝግብ የሚያስነሱ ከመስመር ወጣ ያሉት ነገሮች ናቸው። እንደ የበለጠ ተመልካቹ እየተወደዱ ባይሆንም እየታዩ ያሉት። ስለዚህ ተመልካቹ በተቻለ መጠን እነዛን እያበረታታ ጥሩ አይደሉም፣ ከማህበረሰብ እሴት የወጡ ናቸው የሚሉትን ደግሞ ባለማየት ነው መተባበር የሚችለው። የፊልም አዘጋጁ ሄኖክ አየለ በበኩሉ በፊልም ደራሲያና ተደራሲያን መካከል ድልድይ ሆነው ሙያውን የሚያድርጉ ብዙሃን መገናኛዎችን ጨምሮ ኪናዊ ስራዎችን አነዋሪና አንጣሪ ሀያሲያን መበራከት ቢችሉ ችግሩን ለመቅረፍ ያስችላል ብሎ እንደሚያምን ይናገራል። በኢትዮጵያ ፊልም ውስጥ የጋግመ እንደምንናገረው ሀያሲ ቦታ ላይ ማንም የለም፣ ወይም ኦልሞስት ማንም የለም ነው የምንለው። ይሄ ነገር በመጉደሉ ምክንያት ሀሳቡን የሚያፍታታ አንዳንዴ ሳንግባባ ስንቀር የሚያስታርቅ የለም እና ተመልካችና ደራሲ ወይም አምራቹ ነው ያለው ደራሲና ተደራሲ ብቻ ነው ያለው እና ሀያሲ የመጉደሉ ነገር ይመስለኛልና መፍትሄው የሚሻለው እንደዚህ አይነት ነገሮች ከተከሰቱ በኋላ አቅት ከማድረግ ይልቅ ቀድሞ መከላከል ያስፈልጋል። ሚዲያዎች ለምሳሌ በዓመት ውስጥ አምስት ሊሆን ይችላል ወይንም በሩብ ዓመት አንድ ጊዜ ጠቅለል እያደረጉ የሚቃኙት ነገር ያስፈልጋል። ከዛም በጠበበ ጊዜ ቢሰራ ጥሩ ነበር። ግን እንደው በዓመት አራት ጊዜ እንኳን የሚዲያ እንቅስቃሴዎችን በሪሰርች አስደግፎ ውይይት መፍጠር፣ አጀንዳ ማድረግ ያስፈልጋል። አለበለዛ ልክ እንደዚህ አይነት ክስተቶች ሲከሰቱ ብቻ ነው የምንጠራራና የምንነጋገረው ያ ደግሞ ነገሩን ከስሩ አያክመውም ብዬ አስባለሁ። እና ችግሩ አለ፣ ግን ችግሩ እንዴት ይቀርፋል የሚለው በቃ ከስር ከመሰረቱ ወይም ነገር እየተከታተለ የሚሰራ እንዳልኩ የሀያሲቡ ወገን ጎሎ ታልጌ ነው ማስበው። እንደ ዩቲዩብ እና ቲክቶክ ባሉ ማኅበራዊ ትስስር መድረኮች እየታዩ ያሉትን የሙያዊነትና የማኅበራዊ ሱስነት እጸቶችን በመግራት ረገድ መንግሥት ሙያዊ ነጻነትን ታሳቢ ያደረገ ክትትል በማካሄድ ከንቱ መጠቀም የሚያደርጉትን እንዲቆጣጠርም ባለሙያዎቹ ጠይቋል። ለአሜሪካ ድምጽ አስመሟየ ነው፣ ዋሽንግተን ዲሲ። አስማማዋ ይነውን አመሰግናለው። ወጣት አፍሪካውያን መሪዎችን በየአመቱ የሚያሰባስበው የማንዴላ ዋሽንግተን የጉድኝት ጉባኤ ከሰሞኑ በዋሽንግተን ዲሲ ተካሂደዋል። በዘንድሮ መርሃ ግብር ከሀያ በላይ ኢትዮጵያውያን ተሳትፈዋል። ከተወሰኑት ጋር ያደረግነው ቆይታ በመቀጠል ይቀርባል። ወጣት አፍሪካዊ መሪዎችን በሚያስተሳስረው የማንዴላ ዋሽንግተን ጉድኝት ጉባኤ ላይ ካገኘናቸው ወጣቶች መካከል አንዷ ኢትዮጵያ ውስጥ በሕክምና ሙያ ላይ የተሰማራችው ዶክተር ህሊና የሀሳብ አስቻለው ናት። ዶክተር ህሊና በሀገሯ ኢትዮጵያ የምታከናውናቸው ሕብረተሰብ አጋዥ ተግባራት ፋይዳቸው የላቀ መሆኑን የተመለከተው የመርሃ ግብሩ አሰናጅ ተቋም ወደ አንድ ሺህ ከሚጠጉት የዘንድሮ ተሳታፊዎች መካከል አንዱ አድርጎ መርጧታል። ስራዬ ጠቅላላ ሐኪም ነኝ እና የምሰራው አለርት ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ነው። እዛ የምሰራው የጽንስና ማህዛን ክፍል ውስጥ ነው። ከዛ በተጨማሪም አንዳንድ ቦታዎች ላይ እንደ ቮለንቲር ሰራለሁ። አንዱም ምንድነው ነው በሴክሹዋል ፕሮዳክቲቭ ሀዝ ነው ምሰራው። እሱ ላይ አንዳንዴ ቪዲዮችን የኔ ሀዝ አለ። የኔ ሀዝ ማለት ዲጂታል ፌምቴክ ካምፓኒ ነው እዛ ላይ ቪዲዮዎችን፣ ስክሪፕቶችን ፕሮቫይድ አደርጋለሁ እና ደግሞ አንዳንድ ከሰዎች የሚመጡ ጥያቄዎችን እመልሳለሁ ማለት ነው። ሌላ ደግሞ የአምላክ ልጆች ፋውንዴሽን የሚባል ፋውንዴሽን አለ። ብዙ የሚሰሩበት ዘርፎች አሉ፣ ግን አንዱ የአምላክ ልጆች አራስ ቤት ይባላል። እሱ ለመጀመሪያው ስድስት ወር አንድ እናት ከልጇ ጋር ልጇን እያጠባች አዲስ እናት የአራስ ጊዜዋን ስድስቱን ወር እዛ ውስጥ እየቆየች እንዲሁም የተለያዩ ድጋፎች የስሞል ቢዝነስ ትሬኒንግ ሊሆን ይችላል። የተለያዩ ነገሮች እዛም ደግሞ ማረገውኔ ለህጻናቶቹ ና ለእናቶቹ ሜዲካል ቼካፕ ሰጣለሁ እና አንዳንድ ነገሮችን ምክር ሰጣለሁ ማለት ነው። ከስልጠናው ጎን ለጎን ከሌሎች የአፍሪካውያን ወጣቶች ጋር ሀሳብ ለመለዋወጥ እድል ያገኘችው የዶክተር ህሊና የቤት ስራ ታዲያ ዩናይትድ ስቴትስ ውስጥ ያገኘችውን እውቀትና ልምድ ወደ ሀገሯ በምትመለስበት ጊዜ ለቁም ነገር ማብቃት ይሆናል። አንዱ ፕሮጀክት ምንድን ነው የሴክሹዋል ሪፕሮዳክቲቭ ሄልዝ እንትን ለመስጠት ነው። ማለት ኤጁኬሽኑን ለመስጠት እስፔሻሊ ለወጣቶች ዩኒቨርሲቲ ውስጥ ላሉ ወጣቶች ይህንን ለመስጠት ነው፣ ይህንን ኤጁኬሽን ለመስጠት ስለዚህ፣ ዩኒቨርሲቲዎች ውስጥ እዛው ውስጥ ባሉበት፣ እዛው ክፍላቸው ውስጥ ሆነው ብዙ ጊዜ ቅዳሜ ቅዳሜ ክፍት ነው የሚሆኑት፣ እነሱን በመጠቀም ለእነሱ ምክሮችን ለመስጠት እንዲያውቁ ለማድረግ እና ያው ብዙ እንዴት አድርገው ናቪጌት እንደሚያደርጉ እነዚህ ነገሮች ለእነሱ ለማሳየት ነው። በአሶሳ ዩኒቨርሲቲ ውስጥ የሕግ መምህር እንዲሁም የዩኒቨርሲቲው የሕዝብና ዓለም አቀፍ ግንኙነት ኃላፊ ሆነው ሰለሞን ኢቴንሳ ደግሞ ለሳምንታት በፔንሳልቬኒያ ግዛት ውስጥ በሚገኘው ድራክሰል ዩኒቨርሲቲ ቆይታ አድርገዋል። ስለነበረው ቆይታ ሐሳቡን አጋርቶኗል። ሶኔ የተመደብኩት በሲቪክ ኤንጌጅመንት በሚባል ትራክ ነው። ሲቪክ ኢንጌጅመንት ቤዚካሊ ምንድነው እንዴት፣ የተቋማት የመንግስት ተቋማት ከሲቪክ ማህበራት ጋር በጥምረት በመስራት የማህበረሰቡን ኑሮ ማሻሻል ይችላሉ የሚለውን ነው። እና ሰው በቆይታዬ የአሜሪካ ተቋማት የሲቪክ ማህበራት እንዴት ከመንግስት ጋር በጥምረት እንደሚሰሩ በደንብ አይቸዋለሁ። የነበርኩበት ዩኒቨርሲቲ እንዴት ከማህበረሰቡ ጋር በጥምረት እየሰራ እንደሆነ ከዛም ባሻገር የተለያዩ ተቋማትን የማየት እድል አገኝተናል። እና ጥሩ ተሞክሮ ነው። ከዛም ባሻገር በክፍልም የምንማራቸው የአመራር ክህሎት የምናሳድግበት የሚሰጡ ክፍሎች ወይም ደግሞ ኮርሶች ነበሩ። እሱንም ስንወስድ ነበረ ጥሩ የአቅም ግንባታ ስልጠና ነው ብዬ ነው ማስብ የማየው። አቤኔዘር ፈለቀ ኒውዮርክ በሚገኘው ሲራኩስ ዩኒቨርሲቲ ውስጥ በሕዝብ አስተዳደር ዘርፍ ከበቁ ባለሙያዎች ስልጠና ሲያገኝ ቆየ። ሌላኛው ኢትዮጵያዊ ነው በዩኒቨርሲቲው ከተመደቡት መካከል በአነቃቂ የአደባባይ ንግግር ውድድር ዘርፍም አሸናፊ ሆኗል። ደስ ብሎኛል፣ ምክንያቱም ከኢትዮጵያ ብቻ ነበርኩ ይህንን ንግግር ስለዚህ ያው ንግግሬ ፎከስ አድርጎ የነበረው እንደ ወጣት ጀኔሬሽን ራሳችን ነገሮችን በራሳችን እጅ ይዘን ስቴፕ አፕ ማድረግ እንዳለብን እና የሚያስፈልገውን ሳክሪፋይስ ማድረግ እንዳለብን ለውጥ ማምጣት ከፈለግን። ብዙ ጊዜ ቁጭ ብለን ብዙ ነገሮችን እንወቅሳለን፣ ግን ራሳችን ደግሞ እንደ ሊደር ስቴፕ አፕ አርገን የራሳችን ደግሞ ኮንትሪቢሽን ማምጣት ስላለብን እዛ ላይ ፎከስ ያደረገ ነበር። ኢትዮጵያ ውስጥ በሕዝብ ግንኙነትና ልዩ ስልት አማካሪነት የሚያገለግለው አቤኒዘር ታላላቅ የአሜሪካ መሪዎች ሳይቀሩ በአንድ ወቅት ተማሪ የነበሩበት ከፍተኛ የትምህርት ተቋም ውስጥ ያሳለፋቸው ሳምንታት በነባር እውቀትና ልምዱ ላይ ስለጨመሩት መልካም ነገር ቀጣዩም ብሏል። በጣም ኮርስ አሰጣጡ ኦርጋናይዜሽኑ በጣም አይኔን የከፈቱ ናቸው። እስፔሻሊ ስለ ሊደርሽፕ ስናወራ ብዙ የሊደርሽፕ ብዙ ስኮፖች አሉት። አንደኛው ኤቲካል ሊደርሽፕ ነው። ሶ ኤቲካል ሊደርሽፕ ላይ ጋቨርነንስ ላይ እና ፖሊሲ አናሊሲስ እና ዲሲዥን ሜኪንግ ላይ በጣም ብዙ ጥሩ ጥሩ የሆኑ ግብዓቶች አግኝተበታለሁ፣ አለው ኮኔክሽን ፈጥሬበታለሁ። ዘንድሮው በመርሃ ገብር ውስጥ ከታቀፉ ከ20 በላይ ኢትዮጵያን መካከል አንዱ የሆነው አቤኒዘር የመጪ ዘመን ህልሙ በዘርፉ ውስጥ ለጥቅም የዋለው ዘመናዊ አሰራሮችን በተሰማራበት መስክ በሀገሩ ምድር ላይ መተግበር መሆኑን ነግሮናል። አሁን ብዙ በአገር አቀፍ ደረጃ በመንግስት የሚተላለፉ ብዙ ፖሊሲዎች አሉ። ግን እነዚህ ፖሊሲዎች እንደ ፖሊሲ አቀራረጻቸው ጠንካራ ቢሆኑ፣ መሬት ላይ ግን ሲተገበሩ በጣም ብዙ ቻሌንጆች አሉ እንደሚታወቀው። ስለዚህ አንደኛው ትልቁ ደግሞ እሱ ከነዚህ ይህን ፖሊሲ ለማስፈጸም የተመደቡ ባለድርሻ አካላት ጋር ያለው ግንኙነትና ያለው አሰራር ላይ ለውጦችን ማምጣት ያስፈልጋል ማለት ነው። ስለዚህ እንዴት ነው አንድን ነገር በተለይ ለህብረተሰቡ የሚጠቅም ፖሊሲ በሚወርድበት ጊዜ እንዴት ነው ቶሎ እና በቅንጅት በሁሉም የሀገሪቱ ክፍል እንዴት ነው ማስፈጸም የሚቻለው የሚለው ነበር የኔ ፎከስ ፕሮጀክት ማለት ነው። ስለዚህ እዛ ላይ ከሴራኪስ ዩኒቨርሲቲ የነበሩ በዚህ ላይ በጣም ብዙ አመት ልምድ ያላቸው ፕሮፌሰሮች ጋር ሜንቶር አድርገውኝ ከፎከስ ፕሮጀክቱ ላይ ሰርቻለሁ ማለት ነው። ስለዚህ ያንን ወደ አገሬ ስመለስ ባለሁበት ፊልድ እና በሚሰራባቸው ድርጅቶች ላይ ይህንን ተግባራዊ አድርጌ የተሻለ ለውጥ ለማምጣት ነው ማስበው ማለት ነው። የማንዴላ ዋሽንግተን ፌሎውሺፕ ወይንም ጉድኝት ጉባኤ አስረኛ ዓመቱን ዘንድሮ ላይ እየደፈነውና በአሜሪካ የውጭ ጉዳይ መስሪያ ቤት ስር የተዘረጋው የወጣት አፍሪካውያን መሪዎች የትስስር ተነሳሽነት አካል ነው። በዚህ መርሃ ግብር ውስጥ በአካል ዩናይትድ ስቴትስ ተገኝተው ትምህርትና ስልጠና ከወሰዱ በሺዎች የሚቆጠሩ ወጣቶች በተጨማሪ ግማሽ ሚሊዮን በላይ አፍሪካውያን ወጣቶች በየቀጠናው በተዋቀሩ የትስስር መረቦች አማካኝነት ተጠቃሚ እንደሆኑ በመድረኩ ተወስቷል። በአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን።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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሠረት አኖሩልን። ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። የተከበራችሁ አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የነገሰው ይበላል do